የወጣቶች ዓለም የአዲስ አበባና ኦክስፎርድ ዩኒቨርሲቲ ተመራማሪዎች ባለፈው ሳምንት የኢትዮጵያውያንን የማህበራዊ ድረገጾች አጠቃቀም የፈተሹበትን መቻቻል የተሰኘ ጥናት ይፋ አድርገዋል። ተመራማሪዎቹ በዚህ ጥናት በድረገጽ ምርጫን አስመልክቶ የሚደረጉ ውይይቶችና የጥላቻ ንግግር አጠቃቀምን ፈትሸዋል። ሁለት ዓመት የፈጀው የትብብር ጥናት ከማህበራዊ ድረገጾች በፌስቡክ ላይ ያተኮረ ነው። ኢጊኒዮ ጋግሊያርዶኔ ከተመራማሪዎቹ መካከል አንዱ ናቸው። ፌስቡክን የመረጥንበት ምክንያት በኢትዮጵያ ተመራጭ ማህበራዊ ድረገጽ በመሆኑ ነው። ታዋቂ ጦማሪዎችን የመገናኛ ብዙሃን ባለሙያዎችንና ፖለቲከኞችን ስናነጋግርም ሁሉም ተመራጭ መሆኑን ነግረውናል። ይህ የተለመደ አይደለም። ለምሳሌ ያህል በኬንያ በተለይም ለፖለቲካዊ ውይይት ትዊተር ተመራጭ ነው። ነገር ግን በአፍሪቃና ሌሎች ውስን የኢንተርኔት አገልግሎት ባላቸው ሀገሮችም ተመሳሳይ ነው። እንደ ማይናማር በመሰሉ አገሮች ፌስቡክ ተመራጭ ነው። ለአንዳንድ ሰዎች ፌስቡክ ኢንተርኔት ነው። ይፋ የተደረገው የመቻቻል ጥናት ከሰበሰባቸው የናሙና አስተያየቶች መካከል 0.4 በመቶ ብቻ የጥላቻ ንግግር ተብለው ተፈርጀዋል። እነዚህ ጎሳን፣ ሃይማኖትና ጾታን መሰረት በማድረግ ግለሰቦች እንዲገለሉ የሚቀሰቅሱ መሆናቸውን ጥናቱ አትቷል። ከጥናቱ ናሙናዎች 0.3 በመቶ ደግሞ በአንድ ቡድን ላይ ሰፊ ሁከት ለመቀስቀስ ጥሪ የሚያቀርቡ አደገኛ ንግግሮች ተብለዋል። የጥላቻ ንግግር ሁሉንም የሚያስማማ ቁርጥ ያለ ትርጓሜ የለውም። የጥላቻ ንግግር ተብሎ የሚፈረጀው የትኛው ነው የሚለው ክርክር አሁንም መቋጫ አላበጀም። እነ ኢጊኒዮ ጋግሊያርዶኔ ጥናታቸውን የጀመሩት ነቃፊና ደጋፊ አስተያየቶችን በመለየት ነው። በግኝታችን መሰረት በኢትዮጵያ የሚገኙ ወጣቶች ከልዩነት ባሻገር ለመነጋገር ዝግጁ ይመስላሉ። በሌላ አነጋገር በወጣቶቹ ያለው የጥላቻ ንግግር በትልልቅ ግለሰቦች ዘንድ ካለው ያነሰ ነው ማለት ነው። በኢትዮጵያ ያለው መገናኛ ብዙሃን ተጻራሪ ነው። መገናኛ ብዙሃኑ ለአሮጌው ትውልድ የወገኑ የሚያነሷቸው የቆዩ ቅራኔዎችን የተመለከቱ ርዕሰ ጉዳዮች በማህበራዊ ድረገጾች አወዛጋቢና ኃይለኛ ክርክሮችን ይቀሰቅሳሉ። ወጣቶቹ ዓለም አቀፍ ርዕሰ ጉዳዮችን ለመቀበል ፈቃደኛ መሆናቸውም ይታያል። በቡድናቸው ውስጥ ከመቆየት ይልቅ ከልዩነቶቻቸው ባሻገር በመነጋገር ማለት ነው። ከአሮጌው ትውልድ ይልቅ እድሜያቸው በሃያዎቹ ውስጥ የሚገኙ የአዲሱ ትውልድ ወጣቶች ያለፈ ቅራኔያቸውን ወደ ኋላ በመተው ወደፊት ለመመልከት ፈቃደኛ ናቸው። ከአንድ ዓመት በፊት የተካሄደውና ገዢው ፓርቲ መቶ በመቶ ያሸነፈበት ምርጫ በፌስቡክ ተጠቃሚዎች ዘንድ በስፋት ውይይት የተደረገበት እንደነበር የመቻቻል ጥናት ግኝት ይጠቁማል። የፌስቡክ ተጠቃሚ ኢትዮጵያውያኑ የጻፉት አስተያየት የምርጫው ውጤት ቀድሞ የታወቀ አጓጊ ያልነበረና አዲስ ነገር የማይጠበቅበት እንደነበር ይጠቁማሉ። በምርጫው ወቅት አዲስ ማህበራዊ አሊያም ፖለቲካ ውጥረት መፈጠሩን የሚጠቁም በቂ መረጃም አልተገኘም። አንድ ነጠላ ቡድን ተለይቶ የተቃርኖ ኢላማም አልሆነም። በመቻቻል ጥናት መሰረት የኢትዮጵያውያኑ የፌስቡክ ውይይት የምርጫውን ከንቱነት አሊያም ፍሬቢስነት በመጠቆም ላይ አተኩሯል። በሌሎች የአፍሪቃ አገሮች ምርጫ ሲቃረብ የጥላቻ ንግግር እድገት የማሳየት ልምድ አለ የሚሉት ኢጊኒዮ ጋግሊያርዶኔ በኢትዮጵያ ከዚህ የተለየ በእርሳቸው አባባል አስገራሚ ነገር እንደገጠማቸው ይናገራሉ። Elsewhere in, uh, in Africa, there is evidence that when elections come, uh, also hate speech uh, tends to increase. በተቀረው አፍሪቃ ምርጫ ሲመጣ የጥላቻ ንግግር የማደግ ምልክት እንደሚያሳይ የሚጠቁሙ መረጃዎች አሉ። በኢትዮጵያ ግን ይህ አልተከሰተም። ይህ ያልተፈጠረበት ምክንያት አብዛኛዎቹ ወጣቶች የምርጫ ውጤት ቀድሞ የታወቀ ነው ብለው በማመናቸው መሆኑን እና በፖለቲካ ምህዳሩ ምንም አይነት ለውጥ ባለመጠበቃቸው መሆኑን ለመረዳት ችለናል። በቅርብ ከተከታተልናቸው ጉዳዮች መካከል የተወሰኑ ኢትዮጵያውያን ከአይሲስ ጋር ግንኙነት ባላቸው አካላት በሊቢያ የተገደሉበትን ወቅት ነው። እንዲህ አይነት ክስተት የጥላቻ ንግግርን ሲቀሰቅስ፣ በማህበራዊ ድረገጾችም ከፍተኛ ውጥረት ይቀሰቅሳል ብለህ ልትጠብቅ ትችላለህ። የተፈጠረው ግን ተቃራኒው ነው። ውይይቶቹ ወደ ከፍ አጥላቻ አልተቀየሩም። በአንዳንድ ክስተቶች አሊያም ውስን ግለሰቦች ዙሪያ የሚደረገው ውይይት በውጥረት የተሞላ ነው። ዶክተር ብርሃኑ ነጋ ወደ ኤርትራ ባቀኑበት ወቅት ይህ ተፈጥሯል። ሰዎች መንግስትና ግንቦት ሰባትን በተለያዩ ጉዳዮች ሲወቅሱ ነበረ። በፖለቲካ ብቻ ሳይሆን የጎሳ ዘለፋና የመሳሰሉትንም የጨመረ ነበረ። Uh, based not just on politics, but on, uh, ethnic slurs and so forth. በመቻቻል የጥናት ግኝት መሰረት ለጥላቻ ንግግር ተንኳሽ የሆኑ የፌስቡክ ተጠቃሚ ኢትዮጵያውያን መካከል 92 በመቶ ማንነታቸውን የደበቁ ግለሰቦች ናቸው። ተጽዕኖ ፈጣሪ ናቸው የተባሉት ደግሞ ለውይይት የሚጋብዙ አስታራቂ ሀሳብ አቅራቢ ናቸው። ተጽዕኖ ፈጣሪ የሆኑት ግለሰቦች በሌላ ጠርዝ ካሉት አኳያ ለውይይት የሚጋብዙና አስታራቂ ሀሳብ አቅራቢ ሆነው አግኝተናቸዋል። ያገኘናቸው የጥላቻ አልያም አደገኛ ንግግሮች በአብዛኛው ማንነታቸውን በደበቁ ግለሰቦች የተሰነዘሩ ናቸው። ብዙ የጥላቻ ንግግሮች የሚስተዋልባቸው ቡድኖች ሊኖሩ ይችላሉ። ይሁንና እነዚህ ቡድኖች ተጽዕኖ ፈጣሪ አይደሉም በተወሰኑ ተከታዮቻቸው ዘንድ ብቻ የተወሰኑ ናቸው። የመንግስት ደጋፊና ነቃፊ የሆኑ ግለሰቦች አሳታፊ ወይም ተሳታፊ የሚያደርጓቸውን መንገዶች ለመከተል ይሞክራሉ። ለምሳሌ ከተከታተልናቸው ጦማሪዎች መካከል አንዱና የመንግስት ደጋፊ ነው ተብሎ የሚታሰበው ዳንኤል ብርሃነ ለተቾቹና ለተከታዮቹ ምላሽ በመስጠት አሳታፊ መንገድ ለመከተል ይሞክራል። ሌላው እንዳለመታደል ሆኖ አሁን በስር ላይ የሚገኘው የተቃዋሚ ተቃዋሚው የሰማያዊ ፓርቲ ቃል አቀባይ የነበረው ዮናታን ረጋሳ ከዳንኤል በተቃራኒ ባለው ጎራ የሚገኝ ቢሆንም ውጤታማ በሆነ መንገድ የሚሳተፍና የጥላቻ ንግግር የማይጠቀም ነበረ። በተለመደው ፖለቲካዊ ክርክር ውስጥ የሚሳተፍ ነበረ። የኢትዮጵያ መንግስት ባለስልጣናትና ተቋማት የፌስቡክ ማህበራዊ ድረገጽን ለመጠቀም ዳዴ ሲሉ ይስተዋላል። የተሳካላቸው በውይይቱና ክርክሩ ተቀባይነት ያገኙ ግን እጅግ ጥቂት ናቸው። ለመሆኑ ወጣቶች የሚበዙበት የፌስቡክ መንደር ለሚያነሳቸው የጦፉ ክርክሮች የመንግስት ቦታ የቱ ጋ ነው? ለጥያቄዎችስ ምን ያክል ምላሽ ይሰጣሉ? አሁንም ኢጂኒዮ ጋግሊያርዶኔ እንዳለመታደል ሆኖ ምንም ምላሽ አይሰጡም። ከመንግስት ባለስልጣናት መካከል በማህበራዊ ድረገጾች ተጽዕኖ ፈጣሪ ናቸው ተብለው የሚታሰቡትን የዶክተር ቴዎድሮስ አድሃኖምን አጠቃቀም ፈትሸናል። አብዛኛዎቹ የሚጽፏቸው ነገሮች አዎንታዊ ናቸው፣ በመንግስት ፖሊሲዎች ውጤታማነት ላይ ያተኩራሉ። ሰዎች ፕሮፓጋንዳ ነው ቢሉም መረጃ ሰጪ ናቸው። ነገር ግን እንዲህ አይነት ሰዎች ከሌሎች ጋር በውይይትና ክርክር አይሳተፉም፣ ለጥያቄዎች ምላሽ አይሰጡም። ወደ ታችኛው የመንግስት አወቃቀር ስንወርድም የመወያየትና የመከራከር ባህል ያለ አይመስልም። ማህበራዊ ድረገጽን ሰዎች ምን እንደሚያስቡ ለማወቅና لاش لمسطت يمتقم بحال يلم a culture of